የጤና አገልግሎት ተቆጣጣሪዎች ባለፈው ሳምንት ያገኙትን የብሪታንያ ሰራሹን አስትራዘኒካ የጸረ ኮቪድ ክትባትና በእጅጉ ያልተለመደ የደም መርጋት በሽታ ትስስር የምርመራ ውጤት ዜና ተከትሎ ተገልጋዮች በክትባቱ ላይ ያላቸው የመተማመን ስሜት በፍጥነት እየቀነሰ መምጣቱ ተዘገበ። በሌላ የክትባት ዜና በርካታ የዩናይትድ ስቴትስ ግዛቶች ክትባቱን የወሰዱ ስድስት ሰዎች በጣም ላልተለመደ የደም መርጋት በሽታ መጋለጣቸው መረጋገጡን ተከትሎ የፌዴራል የጤና ባለሥልጣናት በሰጡት መመሪያ መሰረት በዩናይትድ ስቴትሱ የጆንስ ኤን ጆንስ ኩባንያ የሰራውን የኮሮና ቫይረስ ክትባት መስጠት ለጊዜው ገብተውታል። የአሜሪካ ድምጿ የዋይት ሐውስ ዘጋቢ ፓትሲ ውዳ ስኳራ እና ጄሚ ደትመር ያጠናቀሯቸውን ዘገባዎች አጣምሮ አላከበር ያቀርበዋል። በተለይ ይህን ክትባት መውሰድ አንፈልግም ያሉ ሰዎች ቁጥር እየጨመረ በመምጣቱ በርካታ የአውሮፓ መንግስታት የሩሲያውን ስፑትኒክ ቪ ክትባት ለመግዛት እያሰቡ መሆናቸው ተዘግቧል። ጣሊያን፣ ስፓኝ፣ ጀርመን፣ ቤልጅየም፣ ኔዘርላንድ እና ፖርቹጋል እንዲሁም ፈረንሳይ ክትባቱ በእድሜ ለገፉ አዋቂዎች ብቻ እንዲሰጥም ወስነዋል። ይሁንና የክትባቱን መሰጠት የሚቃወም እየጨመረ የመጣ አምቢተኛ አዝማሚያ ገጥሟቸዋል። በጀርመን የተካሄደ አንድ የህዝብ አስተያየት ጥናት እንዳመለከተውም አስተያየት ከሰጠው ሕዝብ ከአርባ ከመቶ በላይ የአስትራዜኔካ ክትባትን መውሰድ እንደማይሹ ተናግረዋል። የደቡብ ጣሊያኗ የፑንግሊያ ክፍለ ግዛት አገረ ገዢ ማይክል ኤሜሊያኖ ባለፈው ሳምንት ላሪፐብሊካ ለተሰኘው ጋዜጣ በሰጡት አስተያየት ከግዛፊቱ ነዋሪዎች ከፊል ያህሉ ክትባቱን አንወስድም ማለታቸውን ገልጠዋል። የአውሮፓ የመድኃኒቱ የተቆጣጣሪ ድርጅት ስለ ክትባቱ የሚያስተላልፈው ግራ የሚያጋባ ያሉት መረጃ ሁኔታውን ይበልጥ እንዳባባሰውም አባባሰውም አገረ ገዢ ኤሚሊያኖ ይጠቻሉ። ክትባቱን አስመልክቶ የተፈጠረው ጥርጣሬ ወይም ያለመተማመን ስሜት ወደ አፍሪካም በመዛመት ላይ ነው። 55 አባል ሀገሮችን የሚወክለው የአፍሪካ ሕብረትም በኦክስፎርድ ዩኒቨርሲቲ ተመራማሪዎች የተሰራውን የአስትራዜኔካ ክትባት ለመግዛት ያለውን እቅድ ሰርዞ በምትኩም ፊቱን አንድ ጊዜ ብቻ መወሰድ ወዳለበት የጆንሰን ኤንድ ጆንሰን ክትባት አዙረዋል። በቀናት ውሎ የዩናይት ስቴትስ የምግብና የመድኃኒት አስተዳደር ባለስልጣንት የጆንሰን ኤንድ ጆንሰን ክትባት የወሰዱ ስድስት ሰዎች በጣም ላልተለመደ ነገር ግን አደገኛ ለሆነ የደም እርጋት ሁኔታ መጋለጣቸው መረጋገጡን ተከትሎ የክትባቱን መሰጠት ለጊዜው እንዲቋረጥ ካደረገ በኋላ ሌላ አዲስ ስጋት ደቅነዋል። ችግሩ የተከሰተው ክትባቱ በተሰጣቸው እድሜያቸው ከ18 እስከ 48 ዓመት በሚገኝ ስድስት ሴቶች ላይ በጣም ከባድና ነገር ግን ያልተለመደ ያሉት የደም እርጋት የህመም ሁኔታ መሆኑን የጤና ባለስልጣናቱ አክለው አስረድተዋል። ይሁንና እስካሁን ከተሰጠው ሰባት ሚሊዮን ከሚጠጋው ክትባት ችግሩ የተከሰተው በስድስት ሰዎች ላይ ብቻ መሆኑ እያወዛገበ ባለው የአስትራዜኔካም በአውሮፓ ከተከተበው ቁጥር ሀያ አምስት ሚሊዮን ከሚደርሰው ክትባት በአጠቃላይ በሰማኒያ አራቱ ላይ ብቻ መሆኑን በመጥቀስ የአውሮፓ ህብረትና የብሪታንያ የጤና ባለስልጣናት ከስንት አንድ ሰው ላይ የሚከሰት ሁኔታ ሲሉ ይሞግታሉ። ጄኤን ጄን አስመልክቶም ክትባቱ ለጊዜው እንዲቋረጥ የተደረሰውን ውሳኔ እጅግ ከፍተኛ ጥንቃቄ ለማድረግ የተወሰደ መሆኑን ባለስልጣናቱ ጨምረው አስታውቀዋል። ይበንዲ እንዳለም ቁጥሩ 300 ሚሊዮን ለሚደርሰው አሜሪካዊ እስካሁን አሳሳቢ ችግር ያልተመዘገበባቸው የተቀሩት ሁለቱ ክትባቶች ፋይዘርና ሞደርና በበቂ መጠን መኖራቸውን ያመለክተው የባይደን አስተዳደር በየቀኑም በያዘው በአማካይ ከሦስት ሚሊዮን በላይ የሚደርስ ክትባት መስጠቱን እንደሚቀጥል አስታውቋል። ጄፍ ዚየንስ የዋይት ሐውስ የጸረ ኮቪድ ዘመቻ አስተባባሪ ናቸው። The J J&J vaccine makes up less than 5%. ዩናይትድ ስቴትስ ውስጥ እስከዛሬ ከተከተበው አጠቃላይ መጠኑ ከአንድ መቶ ዘጠና ሚሊዮን በላይ ከሚደርሰው ክትባት የጄኤንጄ ክትባት ድርሻ ከአምስት በመቶ በታች ነው የሚይዘው። ጆንሰን ኤንድ ጆንሰን ክትባት እጅግ ከፍተኛ ቅዝቃዜ ባለው የማቀዝቀዣ መሳሪያ ውስጥ ማቆየት የማይጠይቅና አንድ ጊዜ ብቻ የሚሰጥ ዩናይትድ ስቴትስ ውስጥ ለጥቅም የዋለ ብቸኛ ክትባት ነው። Think about homeless populations, where it's very difficult to, to find those people a second time. Um, so even if you go out to you know mobile clinics to certain populations, it's just very hard to, to get to them twice. ቤት አልባ የሆኑና በቀላሉ መልሰን ልናገኛቸው የማንችላቸውን ሰዎች እናስብ። ተንቀሳቃሽ ክሊኒኮችን ይዘን እነሱ ሊኖሩ ወደሚችሉባቸው አካባቢዎች ለመቅረብ ብንሞክር እንኳ እነኛኑ ሰዎች መልሶ ማግኘት ግን በጣም አዳጋች ነው። በመሆኑም አንዴ ብቻ መሰጠት ያለበት ክትባት በእንዲህ አይነቱ የክትባት ዘመቻ ወቅት ብዙዎችን ለመድረስ ትልቅ መሳሪያ ነው። ይህ በእንዲህ እንዳለም በርካታ ሀገሮች አልፎ አልፎ ያልተለመደ የደም እርጋት ችግር የታየበትን የአስትራዜኔካ ክትባት አግደዋል፣ አሊያም ታዳጊ ወጣቶችን መከተብ አቁመዋል። ዊሊያም ሻፍነር በቫንደርቢት ዩኒቨርሲቲ የህክምና ትምህርት ቤት የጤና ፖሊሲ መምህር ናቸው። The J&J vaccine and the AstraZeneca vaccine are made in very similar ways, different from Moderna and Pfizer. And of course one of the questions is የጄኤምጄ እና የአስትራዜኒካ ክትባቶች ከሞደርና እና ከፋይዘር ክትባቶች በተለየ መንገድ የተሰሩ ናቸው። በመሆኑም ከጉዳዩ ጋር ተያይዘው ከሚነሱት ጥያቄዎች ውስጥ አንዱ ይህ የደም መርጋት ችግር ከክትባቶቹ ጋር የሚዛመድ ሆኖ ከተገኘ በእነኚህ ሁለት በተመሳሳይ መንገድ በተሰሩት ክትባቶች ውስጥ ይህን የደም መርጋት ሁኔታ የሚፈጥረው ምንድን ነው የሚል ነው። ይህን ጥያቄ የሚመልስ መረጃ ግን እስካሁን አልተገኘም። ይሁንና ይህ አንዱ የምርመራው ትኩረት መሆኑ ግድ ነው። ከአስትራዜኔካና ከጄኤንጄ ክትባት ጋር ተዛምደው የታዩ ችግሮች በአውሮፓና በሌሎች አካባቢዎች በሚካሄዱ የክትባት ዘመቻዎች ላይ ስጋት እንዲያጠላባቸው አድርገዋል። የአውሮፓ የመድኃኒቶች ተቆጣጣሪ ድርጅት ዋና ስራ አስፈጻሚ ዲሬክተር ኤመርክ ግን በክትባቶቹ ከሚደርሰው ጉዳት ይልቅ በወረርሽኙ ሳቢያ የሚደርሰው የህልፈት አደጋ እጅግ የከፋ ነው ይላሉ። ኮቪድን ለመዋጋት ክትባቶች የሚጠቅሙ መሆናቸውን የሚያስረዱ መረጃዎችን መስጠት እና ክትባቶቹን መጠቀማችንን መቀጠል በጣም አስፈላጊ ነው። እስካሁን ባለው መረጃ መሰረት በስድስቱ ሰዎች ላይ የታየው የደም እርጋት አደጋና ክትባቱን አስመልክቶ ግልጽ የሆነ ምንሲያዊ ዝምድና አልታየም ሲል ጆንሰን ኤንድ ጆንሰን አስታውቋል።